ሰላም ጤና ስጥልኝ ከአሜሪካ ድምፅ ዋሽንግተን ዲሲ የማክሰኞን ጥቅምት 9 2014 ዓ.ም ምሽት መሰናዶ ጀመረ መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ብዙ ታምር ጋር በመሆን አብሪያችሁ የምዘልቅ ይሆናል ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ እጅ በምግብ መር በምግብ ተጎዱታል እና ምንም ማድረግ አይቻልም ብሎ ሰጡኝ የሆነ ኪኒን እና ሽሮፕ እና ኪኒን ሰጡኝ ሲያሳጡኝ ያንን ልክ በሳምንቱ በሰሜን ኢትዮጵያ በአማራ ክልል የሚፈናቀሉ ሰዎች ቁጥር መጨመሩን አስመልክቶ ያጠናቀር ነው ዘገባ ነው የዕለቱ አብይ ርዕስ አድርገኗል። በሌላ በኩል በዩቲዩብ ላይ የጤና ርዕሰ ጉዳዮችን የሚያስተዋውቅ ወጣት ሐኪም ጋር ቆይታ አድርገናል። በሽታዎች ላይ እኛ በምናምናቸው ደረጃ ማለቴ እኛ አሁን የሆነ በሽታ ሲኖር ነጮች ተመራምሮ ያመጡታል ብለን በምናምነው ደረጃ እነሱ የእኛ ችግር ላይ እንደማይመራመሩ የተረዳሁበት ዓመት ነው። የሰማችሁት ዶክተር ኪሩቤል ተስፋዬን ነው የምሽቱ እንግዳችን አድርገነዋል። ሙዚቃና ሌሎች ቴክኖሎጂ ነክ ርዕሰ ጉዳዮችንም ይዘናል። አብራችሁ እንድትቆዩ በድጋሜ እየጋበዝን አሁን ከዜናዎቹ ጋር ስመኝሽ ቆየ። I'm the second I love Aiden. ከሱዳን ወታደሮች ጋር ያበሩ በሺዎች የሚቆጠሩ ተቃዋሚዎች ለሶስተኛ ቀን ከፕሬዚዳንቱ ቤተመንግስት ውጪ ተቃውሞ ማሰማት መቀጠላቸውን ተከትሎ ተንታኞች በሲቪሊያን የሚመራውን ጊዜያዊ መንግስት ከስልጣኑ ሊያወርድ የሚችል አስኪ ሁኔታ መሆኑን በመግለጽ አስጠንቅቀዋል። የፖለቲካ ተንታኝ የሆኑት ሀሰን ሃጂ አሊ ለአሜሪካ ድምፅ እንደተናገሩት ረብሻው በመላው ሀገሪቱ እየተስፋፋ ባለበት በዚህ ወቅት የመንግስት አመራሮች ልዩነቱን ማጥበብና አለመግባባትን ማስወገድ የሚችሉበትን መንገድ መፈለግ እንዳለባቸው ተናግረዋል። አሊ እንደሚሉት ጠቅላይ ሚኒስትር አብደላ ሀምዶክ በተወሰነ መልኩ የስልጣን ሽግሽግ በማድረግ አዳዲስ ሚኒስትሮችን መሾም ወይም የካቢኔያቸውን ቁጥር በማስፋት የሚኒስትሮችን ቁጥር ማሳደግ ይኖርባቸዋል። የሱዳን የቀድሞ ፕሬዚዳንት ኦማር አልበሽር ከስልጣን ከተወገዱ እንደ አውሮፓውያን አቆጣጠር ከ2019 በኋላ ተቀና ናቃኞች አንድ ላይ በመሆን የመሰረቱት ጊዜያዊ መንግስት ስልጣን ከያዘ ወዲህ የፖለቲካ ፈተናዎች እየበረቱ መጥተዋል። ካርቱም ከሚገኘው ቤተ መንግስት ውጪ ተቀምጠው ተቃውሞ እያሰሙ ያሉት ተቃዋሚዎች ጥያቄያቸው አሁን ያለው መንግስት ፈርሶ ልምድ ባላቸው ባለሙያዎች እንዲተኩ የሚል ነው። በስድስት ጀልባዎች ተሳፍረው ከቱኒዚያና ከሊቢያ የተጓዙ ስደተኞች እሁድ ዕለት በጣሊያኗ ላምፔዱሳ ደሴት መድረሳቸው ተገለጸ። ሁለቱ ጀልባዎች ከሊቢያ፣ አራቱ ደግሞ ከቱኒዚያ የተነሱ መሆናቸውን የጣሊያን ፖሊሶች አረጋግጠዋል። ሜዲትራኒያን ባህር ላይ አደጋ ላይ ያሉ ጀልባዎችን እየተከታተለ የእርዳታ ጥሪ የሚያስተላልፈው አላርም ፎን የተባለ ዓለም አቀፍ በጎ ፈቃደኛ ቡድን 31 ሰዎች ያሳፈረው አንደኛው ጀልባ ቱኒዚያ ጠረፍ ላይ እንደሰጠመም አመልክቷል። ሰባት ተሳፋሪዎች ተደርሶላቸው ህይወታቸው የተረፈ ሲሆን ሁለት ሰዎች ሰጥመዋል። ሃያ ሁለቱ ደግሞ አልተገኙም። በተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም እንዳመለከተው በዚህ የአውሮፓ 2021 ዓ.ም ብቻ ከሰሜን አፍሪካ ተነስተው አውሮፓ ለመግባት በጀልባ የተሳፈሩ ከ1300 የሚበልጡ ፍልሰተኞች ህይወታቸውን አጥተዋል። የተባበሩት መንግስታት ድርጅት ጉዳይ ስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር በበኩሉ ባለፈው የአውሮፓ 2020 ዓመተ ምህረት ባህሩን አቋርጠው ጣሊያን የደረሱት 34154 ፍልሰተኞች ሲሆኑ በንጽጽር ዘንድሮ 47932 ሰዎች መድረሳቸውን አመልክቷል። ሄይቲ ውስጥ አስራ ሰባት አሜሪካውያን ሚስዮናውያን በሽፍቶች መጠለፋቸውን ተከትሎ ሰራተኞች የሀገሪቱን የጸጥታ ሁኔታ በመቃወም ትላንት የስራ ማቆም አድርገዋል። የስራ ማቆም አድማውን ተከትሎም ዋና ከተማዋ ፖርቶ ፕሪንስ ጸጥ ብላ ዋለች ሲሆን ሰራተኞቹ ከቤታቸው ሳይወጡ ውለዋል። የዋይት ሀውስ ቤተ መንግስት በበኩሉ የተጠለፉትን ሚስዮናውያኑን ለማግኘትና ደህንነታቸው ተጠብቆ እንዲመለሱ ለማድረግ እየሰራ መሆኑን አስታውቋል ተጠናቋል። ሚስዮናውያኑ መጠለፋቸውን የገለጸው ስለ ጉዳዩ መረጃ የደረሰው ሃይማኖታዊ ተቋም ባስተላለፈው መልእክት ሲሆን ጠለፋው የተካሄደው በሄይቲ የጓለማውታን መኖሪያ ቤት ግንባታ ለመርዳት ስራ ላይ ሳሉ መሆኑን ነው መግለጫው የጠቆመው። ቅዳሜ ዕለት በተደረገው ጠለፋ አስራ ስድስት አሜሪካውያንና አንድ ካናዳዊ ተወስደዋል። ተቋሙ ዩናይትድ ስቴትስ ኦሃዮ ክፍለ ሀገር የሆነው ክርስቲያን ኤይድ ሚኒስትሪስ የተባለው የበጎ አድራጎት ድርጅት ለሌሎች መሰል ተቋማት ባስተላለፈው ጥሪ ጠላፊዎቹ በአድራጎታቸው ተጸጽተው ንስሐ እንዲገቡ እንጸልላቸው ሲል ተማጽኖ አቅርቧል። በቅርቡ ሄይቲን የጎበኙ ከፍተኛ የዩናይትድ ስቴትስ መንግስት ባለስልጣናት የሀገሪቱ ፖሊሶች በወንበዴ ቡድኖች የሚፈጸሙ ጥቃቶችን ለመቆጣጠር እንዲችሉ ለመርዳት ተጨማሪ አስራ አምስት ሚሊየን ዶላር እንሰጣለን ሲሉ ቃል መግባታቸው ይታወሳል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጅች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ የጋቢና ቪ የማክሰኞ ምሽት ጥቅምት ዘጠኝ ሁለት ሺ አስራ አራት መሰናዶ ይቀጥላል። የምሽቱ ተረኛ አስተናጋጭ ኤደን ገረሞ ነኝ። አሁን ለዕለቱ አበይ ወዳደረግነው ርዕስ እንሻገር። በሰሜን ኢትዮጵያ እየተባባሰ በሄደው ግጭት ከአማራ ክልል የሚፈናቀሉ ሰዎች ቁጥር እየጨመረ መሄዱንና መጠለያዎችም ከአቅማቸው በላይ ሰዎችን መያዛቸውን የአካባቢው ባለስልጣናት ተናገሩ። እንዲሁም ህወሀት በተቆጣጠራቸው የአማራ አካባቢዎች የምግብ እጥረት ለሞት እየዳረገ መሆኑንና ሴቶችም የመደፈር ጥቃት እንደደረሰባቸው ጥቃቱን ሸሽቶ መጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች ተናግረዋል። በሮይተርስ የተጠናቀረውን ዘገባ ስመኝሽ የቆየ እንደሚከተለው አጠናቅሯለች። ሀብታም አከለ ከሶስት ዓመት ልጇ ሳባ የተረፋት ነገር ይህ በስልኳ ላይ ያለው ፎቶ ብቻ ነው። ሕፃኗ ባለፈው ወር ቤተሰቦቿ ወደ መሀል አማራ ከመሰደዳቸው በፊት በምግብ እጥረት ሕይወቷ አልፏል። ሀብታም የተረፈችላትን የዘጠኝ ወር ሕፃን ታቅፋ ስለ ልጇ ህልፈት ለሮይተርስ እንዲስትል ታስረዳለች። በቃ እኛ የህፃናት የለንም የትልቅ ነው ምናምን ሲሉ እንደገና ኧረ ልጄ ልትሞትብኝ ነው፣ በቃ እንደዚህ የምግብ እጥረት ነው ብሎኛል። ሌላ ቦታ መስጫ ነበር እና እባካቸው የምግብ መርጋድ ብሉኝን አንስላቸው። በእግሯም ሞከሩላት፣ በእጇም ሞከሩ፣ በጭንቅላቷ አሉ፣ በአፍንጫዋም አሉ፣ አልተሳካላቸውም። ከዛ በቃ ይች ልጅ በምግብ በምግብ ተጎድታለች እና ምንም ማድረግ አይቻልም ብሎ ሰጡኝ፣ የሆነ ኪኒና ሰጡኝ። ያንን ልክ በሳምንቱ እሑድ ሞተች። ሀብታም በሰሜን ኢትዮጵያ እየተካሄደ ያለውን ግጭት በመሸሽ ወደ ደሴ ከተማ ከተሰደዱ በሺዎች የሚቆጠሩ የአማራ ቤተሰቦች መካከል አንዷ ናት። የአካባቢው ባለስልጣናት እንደሚሉት ተፈናቃዮች ተደርድረው የሚተኙባቸው የትምህርት ቤት ክፍሎች የሚገኙባቸው እጅግ የተጨናነቁት ጊዜያዊ መጠለያዎች አሁን አዲስ ባገረሸው ግጭት ምክንያት የበለጠ እየሞሉ ነው። በአማጺው ህወሀትና በማዕከላዊው የኢትዮጵያ መንግስት መካከል ግጭት የተቀሰቀሰው ባለፈው ዓመት ጥቅምት ሲሆን በሐምሌ ወር ህወሀት ከመንግስት ጎን ሲዋጋ ወደ ነበረው አጎራባቹ የአማራና የአፋር ክልሎች ገፍቶ ገብቷል። ይህ የትግራይ ወደፊት መግፋት በአማራ ይኖሩ የነበሩ ወደ 250 ሺህ የሚጠጉ ሰዎችን ቤት ንብረታቸውን ጥለው እንዲሰደዱ ማድረጉን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ድርጅት በመስከረም ወር አስታውቆ ነበር። ባለፈው ሳምንት የአየር ላይ ጥቃቶች መደረጋቸው ከተዘገበ በኋላ ሰኞ ዕለት ህወሀት ቶት በነበረው መግለጫ የኢትዮጵያ ሰራዊት የትግራይ ተዋጊዎችን ከአማራ ክልል ለማስለቀቅ አዲስ ወታደራዊ ጥቃት ጀምሯል ሲል አስታውቆ ነበር። ሰራዊቱም ሆነ መንግስት በማጥቃት ዘመቻው ዙሪያ መረጃ እንዲሰጡ ለተደረገው ጥረት ምላሽ ባይሰጡም መከላከያ ሰራዊቱ በይፋዊው የፌስቡክ ገጹ ባወጣው መግለጫ በህወሀት ላይ ከሁሉም አቅጣጫ ጦርነት መክፈታቸውንና ሰራዊቱ ከፍተኛ ጉዳት እያደረሰ መሆኑን ገልጿል። የውጭ ሀገራት ተወካዮችም እንደ አዲስ ያገረሸው ግጭት 109 ሚሊየን ህዝብ ያላትን ኢትዮጵያ ወደ የበለጠ አለመረጋጋት ሊከታትና በትግራይና በአካባቢው ክልሎች የተከሰተውን ረሃብ ሊያባብሰው ይችላል ሲሉ ስጋታቸውን እየገለጹ ነው። ሀብታም እንደምትለው ህወሀት በተቆጣጠራቸው አካባቢዎች ምግብ በብዛት ያልነበረ ሲሆን የትግራይ ተዋጊዎች በብዛት የማይገኙ መድኃኒቶችን በስፍራው ካሉ መድኃኒት ቤቶች ጠራርገው ወስደዋል። የህወሀት ቃል አቀባ የሆኑት ጌታቸው ረዳ ለሮይተርስ ሲናገሩ የትግራይ ሰራዊት ለአካባቢው ሰው የሚያገለግሉ መድኃኒት ቤቶችን አልዘረፉም ያሉ ሲሆን እንዲያውም ሀብታም ትኖርበት በነበረው አካባቢ የነበረውን የውሃ ጥረት ለማቃለል ጄኔሬተር መትከላቸውን ገልጸዋል። በሰሜን ቆቦ የነበረው መኖሪያዋ በጦርነቱ ምክንያት ለጋዜጠኞች ዝግ በመሆኑና የስልክ አገልግሎትን በመቋረጡ ሮይተርስ ሀብታም ደረሱ ያለቻቸውን ሁኔታዎች በራሱ ማጣራት አልቻለም። በትግራይ በመቶዎችና በሺዎች የሚቆጠሩ ሰዎች ለረሃብ መጋለጣቸው ቢገለጽም የኢትዮጵያ መንግስት በጣም ጥቂት ምግብ የያዙ የጭነት መኪናዎች ብቻ እንዲገቡ መፍቀዱንና መድኃኒትም ሆነ ነዳጅ እንዳይገባ መከልከሉን የተባበሩት መንግስታት ድርጅት ገልጿል። የኢትዮጵያ መንግስት በበኩሉ ይህንን ክስ አይቀበለውም። ሆስፒታሎች ለጤና እጅግ አስፈላጊ የሆኑ መድኃኒቶች አልቆባቸዋል። በግጭቱ የሚሳተፉ ሁለ ሁለቱም ወገኖች አንዱ ሌላኛውን ሰብአዊ እልቂቶችን በማድረስ ይከሳሉ። ሮይተርስ ቀደም ሲል በትግራይ በጅምላ የተፈጸሙ አስገድዶ መድፈሮችን፣ የጅምላ ግድያዎችንና የአማራ ነዋሪዎች ህወሀት በተቆጣጠራቸው አካባቢዎች በትግራይ ሰዎች ደረሰብን ያሉትን ጥቃት ዘግቦ ነበር። ሁለቱም ወገኖች ግን ውንጀላዎቹን አይቀበሉም። በመጠለያ ጣቢያው ያገኘናት ሌላዋ ሴት በህወሀት ቁጥጥር ስር ባለ የአማራ አካባቢ ትግርኛ ተናጋሪ በሆኑ ታጣቂዎች መደፈሯን ለሮይተርስ ትገልጻለች። ሰአዳ የ28 ዓመት ወጣት ስትሆን ከደሴ 80 ኪሎ ሜትር ርቀት ላይ በሚገኘው መርሳ ከተማ በነበረው መኖሪያ ቤቷ ውስጥ ጥቃት እንደደረሰባት ለሮይተርስ ተናግራለች። ትክክለኛ ቀኑን ባታስታውሰውም በነሐሴ መጨረሻ ላይ ጥቃቱ እንደደረሰባትም ገልጻለች። እኛ እየተሰደር ነው፣ ልንሞትም ልንገልም ነው ተብለ ከበረሃ ነው የወጣ ነው እና የፈለግኩትን ማድረግ እችላለሁ መግደል እንደዛ ብሎ ሲሄድ ጥይቱን ከኔ ላይ ሲደግን፣ አለበለዚያ በቃ እገልሻለሁ ሲለኝ፣ እሺ አልኩት። እሺ ገንዘብ አንጭ። እሺ በቃ እኔ አንቺን እፈልጋለሁ አለኝ። እሺ በቃ እፈለግኸውን አድርግ እሺ አልኩት እና ደፈረኝ ከዛ በመጨረሻም በቃ ኔ ህይወቴን ከማጣሽ ያልኩት። በደሴ ልዩ አጠቃላይ ሆስፒታል ሕክምና እንደተደረገላት የሚያሳይ ካርድ አሳይታናለች። ሆኖም ሌላ ጥቃት እንዳይደርስባት በመፍራት ሮይተርስ ትክክለኛ ስሟን እንዳይጠቀም ጠይቃለች። ሮይተርስ ባጠናከረው በዚህ የቪዲዮ ዘገባ ላይ አስተያየት የሰጠው ሌላው ጥቃት የደረሰበት ግለሰብም እንዲህ ይላል። የሞተ ሙቷን ያለው ው በአካላችን ኖር ሙተ ነው ምን ነው ያሉትን የተረፉትን ባወቅም አንደኛ ራብ ስቃይ አለ። እስካሁን የሚበላ የለም። አንድ ነገር ጦሩ ብስታቸው ሰው ራብ የፈጃቸው ልጆች አሉ። ጦሩ ብስታቸውም እስካሁን በራብ ያለቁ ልጆች አሉ ሚል ወስ ምንም የለም ዝግ ነው ገባም የለ ስለሆነ፣ በሲቪሊያኖች ላይም ሆነ በግለሰቦች ላይ የደረሱ የመድፈር ጥቃቶች ዙሪያ አስተያየታቸውን እንዲሰጡን የጠየቅ ናቸው። የደሴ ሆስፒታል ጠቅላላ ሐኪም ልዑል መስፍን ለውጭ ጋዜጠኛ እምነት እንደሌላቸው በመግለጽ አስተያየት ለመስጠት ፈቃደኛ አልሆኑም። የመድፈር አደጋውን በተመለከተ ጥያቄ የቀረበላቸው የሕወሓት ቃል አቀባይ አቶ ጌታቸው ማንኛውም ጥቃት የሚመረመር እንደሆነ ና የአንድ ሰው ተግባር በአጠቃላይ የትግራይ ሀይሎ ኃይሎች ላይ ሊንጸባረቅ አይገባም ሲሉ ምላሽ ሰጥተዋል። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪኦኤ መሰናደው ነው። ዝግጅቶቻችንን በሬዲዮ፣ ቴሌቪዥን መሰናደው በቪኦኤ አምሃሪክ የፌስቡክ ገጽ እንዲሁም ደግሞ ድረገጽ ላይ እንዲሁም ኢትዮ ሳት በሳተላይት ታገኛቸዋላችሁ። ወደ ተከታዩ ዘገባ አንሻገር። ዶክተር ኪሪቤል ተስፋዬ ከጅማ ዩኒቨርሲቲ በውስጥ ደዌ ስፔሻሊስትነት ከተመረቀ በኋላ ወደ ስፔን በማቅናት በባርሴሎና ዩኒቨርሲቲ በዓለም ላይ ዘርፉ አዲስ የሆነ ትራንስሌሽናል ሜዲሲን የተሰኘ የሕክምና ምርምር አጥንቶ ትምህርቱን በመጨረስ በ ቅርቡ ወደ ሀገሩ ለመመለስ በዝግጅት ላይ ይገኛል። ዶክተር ኪሩቤል ላለፉት አንድ አመት ያህል ሀኪም ኪሩቤል የተሰኘ የዩቲዩብ ገጽ አማካኝነት የተለያዩ የጤና ርዕሰ ጉዳዮችን እንዲሁም ደግሞ የህይወት ክህሎት ዘርፎችን እያነሳ ሲያወያይ ቆይቷል። ከሀኪም ኪሩቤል ጋር ቆይታ አድርጌ የነበረ ቆይታችን የውጭ ሀገር ኑሮ ምን ይመስላል ብዬ ለጠየቅኩት ጥያቄ ምላሽ ከሚሰጥበት ይጀምራል ያው እታውቂያለሽ ብዙ ሰው በኢትዮጵያ የትምህርት ወረቀት ወይም ኳሊፊኬሽን ዲግሪ እና እንትን ውጭ ትምህርት ፈልጎ መግባቱ ላይ ብዙ ክሊር የሆነም ኢንፎርሜሽን የለም እና ከፍላጎት ያንስቶ ትምህርቱን መፈለጉ ላይ ምናምን ሁሉን ነገር ራሴ ነኝ ያደረኩት ኤጀንሲ ምናምን እዳለድኩኝም እና ትምህርቱን መፈለጉ በራሱ ራሱን የቻለ ኤክስፒሪየንስ ነበረ። ምን ምን ዶክመንት ያስፈልገኛል፣ ዲግሪውን ኦተንቲኬት ማድረጉ፣ ይሄ ሪኮመንዴሽኖች ማጽፉ፣ እነዚህ አዳዲስ ነገሮች ናቸው ለእኛ ዩኒቨርሲቲ ሰምተን ምተን የማናውቀው ነገር ነው። እሱም ማድረጉ በራሱ ራሱን የቻለ ኤክስፒሪየንስ ነው። እዚህ ደግሞ ከመጣሽ በኋላ የትምህርት ስርዓቱ ይለያል እና እሱም ራሱን የቻለ ነው። ስትኖሪ ደግሞ ራስን ችሎ መኖር እንደ ኢትዮጵያዊ ብዙ ያለ መጥነው ስራም አለ አይደል? ራስን ማስተዳደር አብስሎ መብላቱ እና እሱም ራሱን የቻለ ነው ከአካዳሚክ ነገሩ በተረፈ ማለት ነው አካዳሚካሊ ግን በጣም ብዙ ነገር ያየሁበት ዓመት ነው። ከሁሉ በላይ ግን ያምን የነበረውን ምርምር የሚያደርጉ ሆስፒታሎች ነጮች ናቸው በብዛት የሚያደርጉት አይደለም። በሽታዎች ላይ እኛ በምናምናቸው ደረጃ ማለት እኛ አሁን የሆነ በሽታ ሲኖር ነጮች ተመራምረው ያመጡታል ብለን በምናምነው ደረጃ እነሱ የኛ ችግር ላይ እንደማይመራመሩ የተረዳሁበት ዓመት ነው በትልቁ። እና ይሄ ነበር ኤክስፒሪየንስ ባጭር መስመር ስቋጫው። ጥሩ ነገር ያነሳ ይመስለኛል። እስቲ ምሳሌ ስጠኝ ለሱ። ምሳሌ እነሱ እጅ ላይ የሚገኙ ብዙ አድቫንስድ የሆኑ የሜዲካል የላብራቶሪ ቴክኒኮች አሉ። ከእሱ ጋር ተያይዞ ነው በሽታው የሚመጣውና ይለያያል፣ ነው ባጭሩ የበሽታዎቹ አይነት እና ያንን ነገር ለእኛ ሀገር ስትወስዱ እነሱ ያለውን ቴክኖሎጂ ለእኛ ሀገር ሁን ብለሽ ምርምር ብትሰሪበት ብዙ ለውጥ ያለ። እኛ ሀገር ለምሳሌ ፊስቱላ የሚባል ችግር አለ። ብዙ ሰው በኢትዮጵያ በዓለም ትልቅ ሆስፒታል የሚገኘው ኢትዮጵያ ውስጥ ነው አደለ? እሱ ለእኛ ችግር ነው እሱ፣ ግን አያውቁትም ብልሽ መሳሳት አይሆንብኝም እዚህ። ያንን ደግሞ ሶልቭ ሊያደርግ የሚችል ያው ስቴምሴል ብልሽ ያው ቅዱስ ሰው ሊረዳ ይችላል። ስቴምሴል የሚባል አዳዲስ ቴክኖሎጂዎች አሉ፣ አሁን የመጡ ከአራት ዓመት በፊት ምናምን የመጡ እና እነሱን ነገሮች አሁን ለዛ ነገር ብትወስጩ እኛ ጋር ያንን ችግር ይፈታዋል። እኛ ግን ቁጭ ብለናል፣ ደግሞ ያንን ችግር ይፈቱልናል እነሱ ብለን። እነሱ አሁን ያንን ቴክኖሎጂ የሚጠቀሙበት ኦርጋን ለመቀጠል የተቃጠለ ሰው ለማሻል ወር ደግሞ ስኳር ታማሚ የሆኑ አልሰር ዴቨሎፕ ያደረገ ሰው እንደዚህ አይነት ሰውን ለማከም ነው። ግን ያን ችግር ደግሞ ውጥ የኛ ትንሽ ነገር ነች፣ እና በጣም በትልቁ ሊፈታልን የሚችሉ ቴክኖሎጂዎች እጃቸው ላይ አሉ። በደንብ መልካም ብዙ ተማሪዎች ፒኤችዲ ወይም ደግሞ ሌላ አይነት ነገር ይቀጥላሉ። አንተ ግን ከመቀጠል ይልቅ መመለስን መርጠሃል። ለምን ያንን አደረግ ጉዳይ ተመልሼ ነው መስራት የምፈልገው። አንደኛ ሁለተኛ፣ እሱን ለማድረግ የሚያስችለኝ ነገር አላገኘውም እዚህ ማለት የእነሱ በሽታዎች ላይ እየሰራውን የዚህ ፒኤችዲ መስራት እና መቀጠሉን ኔ አላማይም አልነበረም። እና አንደኛ ለዛ ነው ሁለተኛ፣ ብዙም ሳላገለግል ነው ኢትዮጵያ ወደ ትምህርት ውስጥ የገባሁት እና ተመልሼ ማገልገሉ ሁለተኛ፣ ኮቪድም ጊዜ ላይ ሳላገለግል ነው ያለፈው ትምህርት ላይ ሆኜ እና እሱንም ጊዜ ይፈልገዋል መመለሱን። እና በመጨረሻ ደግሞ የተረዳሁት ያንን እኔ የነበሩኝን የመጨረሻ ጥያቄዎች ለመፍታት መሳተ የሚያደርገኝ ኢትዮጵያ ውስጥ ያለ የምርምር ተቋም መኖር አለበት። ያንን የተረዳሁት አንድ ሰው መማሩ የተወሰነ ሰው መማሩ ሳይሆን በትክክል የምርምር ተቋም የእኛን ችግሮችን የምንፈታበት የምንመራምርበት ተቋም ያስፈልጋል። እሱ ደግሞ በዛ ደረጃ የለን። እሱ እሱ ተደማምሮ ነው እዚህ ፒ ኤች ዲዬን ላለመቀጠል እንትን ያልኩት። እንግዲህ በኮቪድ ጊዜ አላገለገልኩም ብለሃል፣ ግን በኮቪድ ወቅት ደግሞ ዩቱብ ላይ የራስህን ገጽ ፈጥረህ የተለያዩ መልእክቶችን ስታስተላለፍ ነበር። ከዛም በኋላ ቀጥለህበታል ና ይሄ የዩትዩብ አላማ መመስረቱ ምን ነበረ? ዩቱብ እንዳልሹ ይህን አመት ከምናምን በደምብ ዩቱብ ቪዲዮዎች እየሰራሁኝ እየለቀኩኝ ነበረ። ያም የተወለደው እዚህ ሆኝ ትምህርት ላይ ሆኝ የእኛን ዜናዊ ሞተውን ሰው ስታይ እሱ የሚሆን ልብሽ ቁጭት አለ ለአገልግል የሚለው ። ከዛ ግን ከጀመርኩት በኋላ አሁን ኮቪድ ምረገብ ካለ በኋላ ብዙ ነገር ተረድቻለሁ። በዋናነት ግን እየሰራው እንድቆየው ያረገኝ እየለቀኩኝ ቆየ ያደረገኝ አንቺ በውጭ ሀገር ደግሞ ሆንሽ የምትታዘቢው የማህበረሰቡ የጤና ንቃት አለ፣ የጤና እውቀት ንቃት አለ። ለምሳሌ መንገድ ላይ ውሃ እየጠጣ ውሃ ቦትሉን ይዞ የሚሄድ ሰው ታያለሽ፣ የሚሮጥ ሰው ታያለሽ። ጠዋት ተነስቶ ወይ ደግሞ ስለ እንቅልፋቸው ማይንድ ፉቱ ነው ላይክ ይህን ያክል ሰዓት መተኛት አለብኝ ሲሉ ታያለሽ። እና እነዚህ ነገሮች የጤና እውቀት መጨመር የአንድ ማህበረሰብ መገለጫዎች ናቸው ራስን ቴክ ኬር ማድረግ እና ብዙ ሰው ብዙ ነገር ማወቅ ይፈልጋል ስለ ጤና። እና እንዳየሹም ቪዲዮቹ ላይ ኮቪድ ብቻ ነገር አይደለም። ስለ ሰልፍ ኬር፣ ራስን ስለ መንከባከብ፣ ስለ ጤና፣ ስለ ትምህርት። ምክንያቱም ጤና ስንል በራሱ ደብልችም ዲፋይን እንዳደረገው የአካል የመንፈስ የማህበረሰብ ጤና ነው። ስለዚህ መንፈሳችን ጤነኛ መሆን አለበት፣ ማህበረሰባችን ጤነኛ መሆን አለበት፣ አካላችን ጤነኛ መሆን አለበት እና እሱ ደግሞ ብዙ ፓኬጆች ስላሉት ሰውን ለማስተማር ዋንደኛ ደረጃ እና እኔ ደግሞ ፕሮሰሱን እንጆ ያደረግኩት እና ማቆሞ አይመስለኝም እየሰራሁት ነው። አሁን እንግዲህ ወደ ሀገር ቤት ልትመለስ ነው። ስለዚህ ምንድን ነው እሱ ሀሳብህ? በጣም ጥሩ ጥያቄ ነው። እኔንም እያሳሰበኝ ያለ ጥያቄ ነው። እንደምታውቀው ኢትዮጵያ ውስጥ አሁን የሕክምና ባለሙያዎች በጣም ብዙ የስራ ባለሙያ አለ። የሙያ ጓደኞቼ የራሱ ቤት የተቀመጡ ብዙ አሉ እና ለእኔ ጋራንቲ የሆነ ፒ ኤች ዲ ቦታን ትቶ መሄድ በጣም እንትን የሚጠይቅ ውሳኔ ነው የነበረው። እዛ በተለይ ስራ በማይጠብቅ ሁኔታ ላይ አንደኛ ማድረግ የምፈልገው ትምህርቴን መግፋት እፈልጋለሁ። አሁን አሁን ደግሞ ከምርምሩ ደግሞ ወደ ሆስፒታል ተመልሼ ሆስፒታል ስፔሻሊቲን መግፋት እፈልጋለሁ። እሱንም ደግሞ ማድረግ የፈለግኩት ከተቻለ የተሻለ ሀገር ማለት በደንብ ደህና ትምህርቱን ማገኙበት ሀገር ነው። ለእሱ ደግሞ መፈተን ያለብኝ ፈተናዎች አሉ፣ ጊዜ የሚፈጁ አንድ አመት። ቤቱ ታናሽ ልጅ ስለሆንኩ ማሳድገው መገፋው መደግፈው ሰውም ስለሌለ የመማር ነፃነቱ አለኝ በቤተሰቤ እና አሁን I'm የመማር ትምህርቴን የመግፋት ነው። ኢትዮጵያ ሄጄ ፈተናዎች አሉ ቢሆኝ መፈተን የሚችላቸው እነሱን ተፈትኝ ደግሞ በውስጥ ደዌ መግፋት እፈልጋለሁ ትምህርቴን። ከዛ ግን ጎን ለጎን የማላቆመው በእርግጠኝነት እንዲሁም አሁንም በደንብ ኢንተረስት ዴቨሎፕ እያደረኩት ያለው ነገር ይሄ እንዳልፍ የቤቱ እና ከዛ ጋር ተገናኝቶ ያለ ሰዎችን ማስተማር የሚለው ነገር በመጽሐፍም ኦልሬዲ የጀመርኩት አለ። በዋናነት ደግሞ ኮርሶችን ለስኳር አሁን አንድ ሰው እርግዝና ሲሆን ለእርግዝና ኮርስ የሚሰጥ እሱ ነው። አንድ ፈርስት ኤድ ታውቂያለሽ ሁሉም ሰው መውሰድ ያለበት ኮርስ ነው እና ያ ትልቅ ጋፕ ነው ማግኘው በእኛ ላይ በተለይ እንደዛ እነሱ ነገሮች ዩቲዩብን እያሳደግኩኝ ይህን እያረግሁኝ ፈተና ይተፈትኝ ደግሞ ለከፍተኛ ትምህርት ደግሞ መግፋት ነው ማሰባ። እሺ፣ ሐኪም ኪሩቤል በጣም ነው የማመሰግነው። ያላነሳሁት ነገር ወይ መጨመር የምትፈልገው ነገር ካለ እባክህ አመሰግናለሁኝ። እንግዳ ስላደረግሽኝ፣ ያው እኔ ሐኪም ኢትዮጵያዊ ወጣት ሐኪም አንድ ቦታ ላይ ቀርቦ ደግሞ ሳያነሳው ቢቀር በጣም የሚያስፍር ነገር አለ በዚህ ሰዓት። አንደኛ ምንድን ነው የኢትዮጵያ ተማሪዎች ስራ አጥ፣ አሁን ሐኪሞች ስራ አጥ መሆን በመቶ በመቶ የ ሎጂስቲክ ወይም ደግሞ ይሄ ነገሮችን የማቅረብና የማስተካከል ችግር ስለሆነ ማንም ይህን ፕሮግራም የሚሰማ ሰው የሚመለከተው አካል ካለ እባካችሁ እነዚህ ልጆች አሁን እዳችንም የሀገር ተስፋ ናቸው። እነዚህ ልጆችን እኒ አብሬ ያሉ ብዙዎቻችን አንደኛ፣ ሁለተኛ፣ ሶስተኛ የምንወጣን ከልጅ ጀምሮ ያደግን እና ስፔሻል ትሬትመንት ይገባቸዋል ሳይሆን እንደ ሀገርም ተስፋ ትልቁ ነገር እኔም በራሴ አይደንቲፋይ እያደረጉት የችግሩ ምንጭ ህክምና እንደ ሌላው ሙያ አደለም። አንደኛ በዋናነ ምክንያቱም የሰው ልጅ ላይ ነው የሚሰራው፣ ስፔንም የሆነ አሁን ስታንዳርድ አለ፣ የዓለም ስታንዳርድ አለ። ለምሳሌ ሆስፒታሎቻችንም፣ ሶስተኛ ሆስፒታል ተርሸሪ ሆስፒታል መባል የማይገባ ሆስፒታል ከሆነ መባል የለበትም። አንድ ሐኪም ሐኪም መባል ከሌለበት መባል የለበትም። ስታንዳርድ ፈተናዎች አሉ፣ ስታንዳርድ ቼክሊስት አለ። አንድን ሆስፒታል ፕራይመሪ ሆስፒታል ስትዩ፣ ሴኮንዳሪ ሆስፒታል ስትዩ። ስለዚህ እኔ የምለው በሰዎቹም ላይ በፋሲሊቲዎቻችንም ላይ ያለውን ስታንዳርድ መመለስ ከቻልን ምክንያቱም ያንን ያንን ያንን ናሽናል ስናደርግ ብሔራዊ ያደረግ ነው። ከዛም አልፈን አሁን ክልላዊ እያደረግ ነው። የነዛን ነገሮች ስመስጠት እና ያንን ኮምፕሮማይዝ ስናደረግ ህዝቡ የሚጎዳል፣ ባለሙያውም የሚጎዳል እና እሱን እሱን እንደ አንድ ትልቅ የረዥም ጊዜ ቅድም ቢሆን እንደ ትልቅ ሶሉሽን የችግሩ መፍትሄ ነው ብዬ አምናለሁ። ዶክተር ኪሩቤል ተስፋዬ ከጋቢና ቪ ጋር ስለነበረው ቆይታ እናመሰግናለን። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ የሬዲዮ ቴሌቪዥን መሰናደውን ይቀጥላል። ወደ ተከታዩ ዘገባ ደግሞ እንሻገር። ጉዳይ ኦን ከወራት በፊት ስራ የጀመረ ስራ ፈላጊ ፈላጊና ቀጣሪዎችን የሚያገናኝ አውታር ነው። በዚህ አውታር ላይ መተግበሪያ ነው አስራ አምስት ሺህ የሚሆኑ ኢትዮጵያውያን ስራ ለመቀጠር እንደሚጠቀሙበትም መስራቾቹ ይናገራሉ። ሀብታሙ ስዩም መተግበሪያውን የሰራው ተቋም ኃላፊ ከሆኑት አቶ አለም አብርሃ ጋር ቆይታ አድርገዋል። ቀጥሎ ይቀርባል። ስሜ ዓለም አብርሃ ይባላል። የጉዳይ ኦንላይን ኤልኤልሲ ኩባንያ መስራች እና ዋና ስራ አስኪያጅ ነኝ። የምገኘው በዚሁ በሰሜን አሜሪካ በቨርጂኒያ ነው። ጉዳይ የተሰኘውን አገልግሎት ወይም መተግበሪያ ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው? እንግዲህ ጉዳይ እንደ መነሻ ሀሳብ የሆነው ኢትዮጵያ በምመላለስበት ወቅት ከማያቸው ነገሮች ተነስቼ ነው እና አንዳንድ ነገሮች ለእለት ለእለት ኖሮ የሚያስፈልጉ ነገሮች ሲፈለጉ ኢትዮጵያ ውስጥ አብዛኛው ነገር ቢኖርም ቶሎ መረጃውን ማግኘት የምትፈልገውን ነገር ቶሎ በቅልጥፍና መፈጸም የሚለው ነገር አስቸጋሪ እንደሆነ አይቻለሁኝ እና ቤተሰቦቼም አካባቢ የሆነ ነገር ሲፈልጉ መረጃ ሲፈልጉ ር የሆነ ነገር ማስፈጸም ሲፈልጉ የሚያስቸግራቸው ነገር አለ። አሁን ቤት ውስጥ መብራት ማሰራት፣ ዲሽን ማስጠገን፣ ሰራተኛ ማግኘት ሊሆን ይችላል። የቤት ሰራተኛ ውጣ ውረዶች አላቸው ሰራትራውን ቢኖርም ማገናኛው ድልድይ ብዙ የተሰራ አይደለም እና እዛች ጋር በጣም ቀላል በሆነ ሀሳብ ፈላጊውና ተፈላጊው የሚገናኙበት መድረክ ቢዘጋጅ የሰዎችን ኑሮ ያቀላል ከሚል ሀሳብ የተነሳ ነው የሰራችሁት መተግበሪያ። ምን አይነት የህብረተሰብ ክፍሎች ላይ በዋነኝነት ያተኩራል? በምን መልኩ ውስጥ ነው የስራ ግንኙነትን የሚያቀላጥፈው? መተግበሪያው ስሙ ጉዳይ ኦን ነው። ፌሊንጉ ጂኦኦ ዲኤዋይኦኤን ነው እና መተግበሪያው እንግዲህ አካታች የሆነ ለማረግ ሞክረናል። ይህም ማለት በጣም ዝቅተኛ ከሚባለው ስራ ጀምሮ ለምሳሌ የቀን ስራ፣ ኮንስትራክሽን የጉልበት ስራ ከሚሰሩት ጀምሮ እንደው በተወሰነ መልኩ ከፊል ፕሮፌሽናል የሆኑ ስራዎች ድረስ ለምሳሌ የሂሳብ ባለሙያ ሊሆን ይችላል፣ ጉዳይ አስፈጻሚ፣ ትርጉም ስራ ሊሆን ይችላል። እስከዚህ ድረስ ያሉትን እነዚህ ቋሚ ያልሆኑ ስራዎች ግን በተደጋጋሚነት በቀጣይነት ቢገኙ ስራዎቹ እንደው የኑሮን ሁኔታ ለመደጎም ለመደገፍ የሚችሉ አይነት ለማስቻል የተዘጋጀ መተግበሪያ ነው። ስለዚህ በአንዱ ገጽታው እነዚህን ሰራተኞች ስራ የሚፈልጉ ገቢ የሚፈልጉ የስራ ገበታቸውን ማስፋት የሚፈልጉ ሰዎችን አካታች ያደርጋል። በሌላ ገጽታው ደግሞ እንደ መደበኛ ተጠቃሚ ሆኖ ሰው ሲመጣ መተግበሪያውን ከፍቶ በሚፈልገው የስራ ዘርፍ ወይም ሞያ ከቤት ሰራተኛ፣ ቴክኒሽያን፣ መካኒክ ሊሆን ይችላል የፈለገውን ቀጥታ የሞያ ዘርፉ ውስጥ በመግባት በአቅራቢያው ያለ በቅርብ ርቀት ላይ የሚገኙ ሰራተኞችን እንዲያገኙ ያስችላል እና ቀጥታ ሰው የሚፈልገውን የመረጠውን ባለሙያ ደውሎ ማነጋገር ወደ ስራው መሄድ መደራደር ይችላል ማለት ነው። እንግዲህ አንደኛው ነገር በቅርብ ርቀት ያሉ ሰዎችን ማገናኘት ማስቻሉ ስለሆነ በተለይ በከተሞች አካባቢ በተለይ አዲስ አበባ ያለውን የትራንስፖርት መጨናነቅ ሰዎች ስራ ለመፈለግ ብለው እንኳን ወጥቶ የሚንከራተቱትን በጣም ይቀንሳል። የሰዎችን ኑሮ በሁለቱም በኩል በአሰሪውም በሰራተኛውም በኩል ያሉትን ነገሮች ፈተናዎች እንደው ማቃለል ይችላል የሚል ጥቅም ነው ያለው እና ከጀመርን እንግዲህ አሁን ስድስት ወር ሆነን አዲስ አበባ ውስጥ ነው መጀመሪያ ያስጀመር ነው። አዲስ አበባ ላይ ትኩረት አድርገን ያው አዲስ አበባ ብዙ ፖፕሌሽን፣ ምንድነው የህዝብ ብዛት የሚገኝበት ከተማ እንደመሆኑ ትልቅ ከተማ እንደመሆኑ መጠንና። አሁን ላይ ከ15000 በላይ ጠቅላላ ተጠቃሚዎች ደርሰናል። ከ5000 በላይ የሚሆኑት አገልግሎት ሰጪዎች ወይም እነዚህ ሰራተኞች በስራ ባለሙያ ዘርፍ ላይ የተመዘገቡት ናቸው። አለም እንግዲህ አንተም እንደምታውቀው ሁሉም ባይባሉም ጥቂት የማይባሉ በተለይ በቀን ስራ ውስጥ የተሰማሩ ሰዎች ከቴክኖሎጂ ጋር ያላቸው ቁርኝት እምብዛም ነው ይባላል። ይህም መተግበሪያ በቀላሉ ተረድተው እንዲጠቀሙበት በማድረግ ረገድ ምን ያክል ጥራችኋል? ለነሱ ለማቅለል ቶሎ የሚረዱትና ቶሎ የሚግባቡት እንዲሆን ምን ያህል ሰርታችኋል? በጣም ጥሩ ጥያቄ ነው የጠየቀኝ። ይሄ እንግዲህ መጀመሪያ ስንጀምር ያጋጠመን ተግዳሮት ነበረ። አንደኛ ስማርትፎን ራሱ በጣም በብዛት ተጠቃሚው ብዛት ያን ያህል አይደለም ኢትዮጵያ ውስጥ። ከዛ ቀጥሎ ደግሞ የዲጂታል ሊትሬሲ ወይም እንደዚህ አፕሊኬሽን የመጠቀም እውቀቱ ወይም ቅርበቱ እንደጠበቅ ነው አይደለም የሆነው። ስለዚህ ምንድና ያደረግ ነው አንደኛ አሁን መተግበሪያ መጫን የማይችል ስልክ ያላቸውን ሰዎች፣ ስማርትፎን የሌላቸውን ሰዎች ሁሉ አንተውም፣ አካታች ነው። የራሳችን ባለሙያዎች አሉ በየመንገዱ እየሄዱ በየቦታው በየማሰልጠኛ ተቋማቱ እየዞሩ እነዚህ ስራ የሚፈልጉ ሰዎችን ኦንቦርድ የሚያደርጉበት ወይም የሚያስገቡበት መንገድ አለን። መተግበሪያው ባይኖራቸውም ሰራተኞቹ ከዛ ተጨማሪ ደግሞ በየጊዜው አጫጭር የሆኑ እንደ ስልጠና አይነት ነገር እያዘጋጀን ድጋፍ እናደርጋለን። አጠቃቀሙ ቀላል እንዲሆን ለመርዳት ለማስረዳት እንሞክራለን። ከዚህ ተጨማሪ ደግሞ ባለፈው ስድስት ወር ውስጥ ቢያንስ ወደ ስድስት ወደ ሰባት ጊዜ መተግበሪያውን አሻሽልነዋል፣ አበልጽገነዋል። ይህም የሆነው ከተጠቃሚዎቹ በሚደርሱን አስተያየቶች እና ጥቆማዎች ማሻሻያዎች እያደረግን እያደረግን አሁን ለማቃለል የተቻለውን ያህል እያደረግን ነው። በተረፈ ያው መተግበሪያውን ባይጭኑም ስራ የሚፈልጉ ሰዎች ባሉበት አካባቢ ማፕ ላይ ዲጂታል ፕሬዘንሱን እንዲያገኙና የስራ እድሎችን እንዲያገኙ እገዛ እያደረግን ያለ ነው። በቅርቡ ደግሞ የኮል ሴንተር አገልግሎት ለመጀመር ማስፋፊያ እያደረግን ነው። ምክንያቱም ካለን መረጃ ኢትዮጵያ ውስጥ ካለው መረጃ የአፕሊኬሽን ወይም የመተግበሪያ አጠቃቀሙ ባህሉ እያደገ ነው፣ እየተሻሻለ ነው። ነገር ግን የሚፈለገው ያህል ስላልደረሰ እዛ ቦታ እስክንደርስ ድረስ ደግሞ ሰው የሚመቸው ወደ ኮል ሴንተር በመደወል ልክ የታክሲ አገልግሎት እንደሚጠሩት ልክ እንደዛ አይነት አገልግሎትም እየጀመርን እየተዘጋጀን ያለ ነው። እዛ ላይ በጣም አመሰግናለሁ። በድጋሚ ዓለም አብርሃ ጉዳይ ኦን ስለተሰኘው ሰራተኛና አሰሪዎች ስለሚያገናኘው አገልግሎት ወይም አውታር ስላብራራህልን በአድማጮችም በእጅጉ አመሰግናለሁ። መልካም እድል ግጠማችሁ። መልካም ምሽት ይሁንልን። እግዜር ይስጥልን። በጣም አመሰ ስሜ ዓለም ጋቢናቤ እዚ ላይ ተጠናቀቀ። አብራችሁ ስለነበራችሁ እናመሰግናለን። ደህና ደሩ።